Through the Bible, a Mahalik program number 076, July 15, 2004, Thursday evening. ራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ወዳጆች እንደ እግዚአብሔር ያለ ታላቅ ማን ነው? እንደ እግዚአብሔር ያለ ብርቱስ ማን ነው? ዛሬ ልባችን በእግዚአብሔር ደስ ይለዋል። ነገንም እንዲሁ በእግዚአብሔር ደስ ይለዋል። አዎ እኛ ሁኔታዎችን በማየት የምንለዋወጥበት እምነትን እግዚአብሔር አልሰጠንም። እግዚአብሔር በፈተናም በደስታም በተራራም በሸለቆም በርሱ የሚደገፍ በርሱ የሚታመን እግዚአብሔር አሸናፊ እንደሆነ የሚያምን እምነትን እነሆ በልባችን ውስጥ አትሞልናልና ደስ ይለናል። አዎ ዛሬ ታይቶ ነገ የሚጠፋ እምነትን አይደለም እግዚአብሔር እየሰጠን። እግዚአብሔር አምላካችን በዙፋኑ ላይ ከሆነኛን ማን ያስደነግጠናል? ማንስ ያስፈራናል? እግዚአብሔር ብርቱ ነው። ወዳጆቼ ዛሬ ተከታታዩን የማቴዎስ ወንጌል መጽሐፍ ጥናታችንን አብረን በጌታ መንፈስ ቅዱስ አስተማሪነት አንድ ላይ እንመለከታለን። በዚህን ሰዓት ራዲዮናችሁን እከፍታችሁ ከቤተሰቦቻችሁ ጋር ከጓደኞቻችሁ ጋር ወይንም ደግሞ ለብቻችሁ ቁጭ በማለት በራችሁን እዘግታችሁ ኖ መጻፋችሁንና መጻፊያ ደብተሮቻችሁን አዘጋጅታችሁ በመጠባበቅ ላይ ያላችሁትን እንዲሁም ደግሞ በማይመች ሁኔታ ውስጥ መሆናችሁ የእግዚአብሔርን ቃል ለማድመጥ ስትሉ ራዲዮናችሁን ድምፅ ዝቅ አድርጋችሁ ወደ ጌታ ማድ የቀረባችሁትን ሁሉ እግዚአብሔር በዚህን ሰዓት በበረከቱ እንደሚገናኛችሁ አምናለሁ። አምላኬና ጌታ ውዴም ደግሞ ይህንን ያደርጋል። ሃሌሉያ! እግዚአብሔር በዚህን ጊዜ ወገኖቼ በእኛ መካከል ነው፣ ሊያስተምረን ቃሉንም ደግሞ ከጸባወቱ ሊያፈስልን። ደስ ይበለን፣ አው ደስ ይበለን የእግዚአብሔርን ብርታት ፈጽሞ የሚተካው ምንም ነገር የለምና፣ ከአማልክትም መካከል እሱን የሚመስል የለምና እንዲህን በላ

እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውንም ያድናቸዋል። የጻድቃን መከራቸው ብዙ ነው፣ እግዚአብሔርም ከሁሉ ያድናቸዋል። እግዚአብሔር አጥንቶቻቸውን ሁሉ ይጠብቃል፣ ከእነርሱ አንድ አይሰበርም። ኃጢአተኞችን ክፋት ይገላቸዋል፣ ጻድቃንንም የሚጠሉ ይጸጸታሉ። የባሪያዎቹን ነፍስ እግዚአብሔር ይበዣል። በእርሱም የሚያምኑ ሁሉ አይጸጸቱም ይላል የእግዚአብሔር ቃል። ንጸልይ። አዎ ጌታዬና አምላኬ ሆይ ዛሬም ደግሞ ወደ አንተ እንጮኋለን። ዛሬም ልባችን ተሰብሮ በፊት ቁጭ ብለናል። እግዚአብሔር ሆይ አንተን በመፍራት አንተን በማክበር ኦ እግዚአብሔር አባታችንና አምላካችን ሆይ በግራም በቀኝም የሚበጀን ከፊትም ከኋላም የሚበጀን እንዳንተ ያለ ሌላ ማንንም አላገኘንም። ዛሬ የተመኘነውን ብንጨብጠው እግዚአብሔር ሆይ ነገ ደግሞ ይከዳናል፣ ወረቱም ያልቃል። ያንተ ግን ጌታዬ ሆይ እየገነነ እየገነነ እየገነነ ይሄዳል እንጂ እግዚአብሔር አባቴና አምላኬ ሆይ በክረምትና በበጋ ምክንያት ሁኔታዎች ሲፈራረቁበት አይደበዝዝም። የሰጠንን ታላቅን እምነት ከውስጣችን ነጥቆ የሚያወጣ ማንም የለምና ደስ ይለናል በአንተ እግዚአብሔር አባታችንና አምላካችን ሆይ ነፍሳችን በአንተ ስለ ታመነች፣ እኛም ባንተ ስለ ተደገፍን የሚያስጨንቀንን በሥራችን ትጥላለ። የሚያውከንን ትበትናለ። መብረቅህን ትልካለ። እነሆ እግዚአብሔር አምላኬ ሆይ ነጎድጓድህንም ከሰማይ ትልካለ፣ ታሰማለ ኦ እግዚአብሔር ሆይ ከፊት ለፊታችን የተሰለፈውን ሊወጋ ያለውንም ሁሉ ስለምትደመስስልን ክብር ለስም ይሁን። የልጆችህ ታዳጊ የእስራኤል ቅዱስ እግዚአብሔር እንዳንተ ያለ ማንም የለምና እናመሰግንሃለን፣ እንወዳሃለን። እግዚአብሔር አምላካችን ሆይ ምርኩዛችንና ጋሻችን ጥሩር ጋሻችን ስለሆንክልን እናመሰግንሃለን። አዎ እግዚአብሔር ሆይ በአንተ ስለ ታመንን አንጸጸትም። እግዚአብሔር ሆይ የዕለት እንጀራችን አንተነ ስለዚህም እስትንፋሳችን ሆነሃልና ክብር ለስም ይሁን። በዚህች ምሽት ደግሞ በእኛ መካከል ተገለጥ። በወገኖቼ ቤት ተገለጥ። በወገኖቼ ሕይወት ተገለጥ። ወገኖቼ በያዙትና በጨበጡት በትልቁም በትንሹም ነገራቸው እንድትገለጥና እንድትባርክ እለምንሃለሁ። የቀረውን የሕይወታችንን ዘመን እርምጃችንን እግዚአብሔር ሆይ በቀናችሁ በአንተ መንገድ ላይ አድርገን ሰላሳና ስድሳ መቶ ፍሬ እንድናፈራልህ እርዳን። እግዚአብሔር ሆይ ቃልህን ስንማር አስተማሪውን መንፈስ ቅዱስ ልከህ ደግሞ እንድትናገረን እንድትገጽጸን እንድትናገረን መንገድህንም ደግሞ እግዚአብሔር እንድታሳየን እንለምንሃለን። ስለ ስለሰማን ስሜ ይባረክ፣ ሁሌም ሰምተናልና፣ ክብር ለስሜ ይሁን በመድኃኒታችንና በጌታችን በኢየሱስ ክርስቶስ በቀኝ ባስቀመጥከው በአንድ ልጅ ስም አሜን። አድማጮች በትናንትናው ክፍለ ጊዜያችን በዚህ ምዕራፍ ውስጥ ማለትም በምዕራፍ ስድስት ውስጥ ውጫዊ የሆነው የሃይማኖት ሥርዓትና የእውነተኛ ጸሎት ምልክት የሚሉትን ርዕሰ ጉዳዮች እስከ ቁጥር ስምንት ድረስ ተመልክተን ነበር። ዛሬ ደግሞ የጌታችንን ጸሎትና ሌሎችንም ነጥቦች ከቁጥር ዘጠኝ ጀምረን ጌታ በረዳን መጠን አብረን ከርሱ እንማራለን። አሁን ከዚህ ቀጥሎ የጸሎትን ምሳሌ ጌታችን ሲሰጠን እንመለከታለን። እንግዲህ እናንተስ እንዲህ ጸልዩ፣ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ። በማንኛውም ዐይነት ሁኔታ ውስጥ ላሉ ክርስቲያኖች ይህ የጌታችን ጸሎት እጅግ ተደናቂና ምሳሌያዊ ወይም ደግሞ ትምህርት የሚሆን ጸሎት ነው። ይህ የጌታችን ጸሎት ተብሎ የሚጠራው ጸሎት የጌታችን የራሱ ጸሎት ሊሆን እንደማይችል እናስተውል። ይህን ጸሎት መጸለይ አይችልም ከእኛ ጋር ሆኖ አባታችን ሆይ ማለት አይችልም። ምክንያቱም የልጅና የአባትነት ግንኙነታቸው መለኮታዊ ነው። እኔ ለምሳሌ የእግዚአብሔር ልጅ የሆንኩት በክርስቶስ በኩል ባለኝ እምነት ላይ ተመስርቼ ነው። ስለዚህ ክርስቶስ ከእኔ ጋር ሆኖ አባታችን ሆይ ማለት አይችልም። በሰማያት የምትኖር ብለን ስንጸልይ እግዚአብሔር በሰማይ ላይ እስረኛ ሆኖ ይኖራል ማለታችን አይደለም። እርሱ ከዚያም በላይ ነው። እርሱ በሁሉም ቦታ ይገኛል። ከፍጥረት ሁሉ በላይ ነው። እርሱ በዙፋኑ ላይ ሆኖ ዓለምን፣ ፍጥረትን ሁሉ የሚቈጣጠርና የሚገዛ ብቸኛ አምላክ ነው። ስምህ ይቀደስ። እግዚአብሔር የሚለው ስም የእግዚአብሔርን ማንነት በግልጽ የሚናገር ነው። እኛ ሰዎች በምን መንገድ የእግዚአብሔርን ስም ልንቀድስ እንችላለን? በእኔ እምነት በራሳችን ኑሮ የእግዚአብሔርን ስም ልንቀድስ እንችላለን። አብርሃም ወደ ከነአን በወረደና መሠዊያ በሠራ ጊዜ በመንገድ ያልፉ የነበሩ ከነአናውያን አዲስ ሰው በጎረቤታቸው እንዳለ አስተዋሉ። አብርሃም በሄደበት ቦታ ሁሉ ለእግዚአብሔር መሠዊያ ይሠራ ነበር። ስለዚህ አብርሃም ከከነአናውያን ጋር መኖር ሲጀምር በጣም ታማኝ እንደሆነ ተገነዘቡ። አብርሃም የሚናገረው ማንኛውም ነገር መታመንን በውስጣቸው ይፈጥር ነበር። በመጨረሻም ወደ አንድ ማጠቃለያ አደረሱ። አብርሃም የሚያመልከው አምላክ ቅዱስ አምላክ መሆን አለበት አሉ። አቢሜሌክም አብርሃምን፣ በምታደርገው ሁሉ እግዚአብሔር ካንተ ጋር ነው አለው። አብርሃም በዘመኑ ሁሉ ለእግዚአብሔር ያለውን ፍራት ይገልጥ ነበርና፣ በእርግጥም በአብርሃም ምክንያት የእግዚአብሔር ስም በከነአን ተቀደሰ። እስቲ ቁጥር አስር እንደሞ ወረድ ብለን እንመልከት። መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁ በምድር ትሁን ይላል። መንግሥትህ ትምጣ የሚለውን ቃል ተመልከቱ። ይህ መንግሥት እስካሁን ማቴዎስ የሚናገረውን የእግዚአብሔርን መንግሥት ያመለክታል። እርሱም ጌታችን ኢየሱስ ክርስቶስ የሚመሠርተው መንግሥት ነው። ይህን ጸሎት ሁላችንም ልንጸልይ ይገባል። ቁጥር አሥራ አንድ የዕለት እንጀራችንን ዛሬ ስጠን ላይ እንደ ተጠቀሰው ይህ ጸሎት እኛ እንዴት እንደምንጸልይ ምሳሌ የሚሆነን ነው። አሁን ደግሞ ይህን ጥያቄ እንድናስተውል እፈልጋለሁ። በጣም የሚያስገርም ቀላልና ከልብ የሚመነጭ ጥያቄ ነው። በእግዚአብሔር ላይ ያለንን ድጋፍ ያመለክታል። ሰውነታችን ለሥጋችን የሚያስፈልገውን ነገር ሁሉ በየዕለቱ ከእግዚአብሔር ያገኛል። የዕለት እንጀራችንን ዛሬ ስጠን ስንል ደግሞ ልክ እስራኤላውያን ለዕለት የሚበቃቸውን መና እንደ ሰበሰቡ ሌላ ጨምሮ እንዳልሰበሰቡ ማለት ነው። ለተከታዩ ሳምንት የሚሆናቸውን መና እንዲሰበስቡ ፈጽሞ አልተፈቀደላቸውም። ይህ ጸሎት ለዕለት የሚበቃ መናን ለማግኘት የቀረበ ጸሎት ነው። የዕለት እንጀራችንን ዛሬ ስጠን። ይህ ጸሎት የሚያሳየው ሰው የሚኖረው ከእጅ ወደ አፍ የሆነ ኑሮ መሆኑን ነው። በተጨማሪም ሰው ለሰውነቱ የሚያስፈልገው ለኑሮው ዋና የሆኑ ነገሮችን የሚሰጠው እግዚአብሔር መሆኑን ያስተምረናል። ቁጥር አሥራ ሁለት እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን ይላል። ጌታችን ኢየሱስ ክርስቶስ ይህን ጸሎት መጸለይ አይችልም ነበር፣ ምክንያቱም ይቅር ሊባል የሚገባውን ኀጢአት ስላልሠራ ነው። እርሱ ኀጢአት የለበትምና፣ ስለዚህ ነው የጌታ ጸሎት አይደለም የምንለው። ይህ ጸሎት የደቀ መዛሙርቱ ጸሎት ነው። እነርሱ ናቸው እንደዚህ መጸለይ የሚገባቸው። እኛ ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን የሚለው ጸሎት ሕግን መሠረት ያደረገ ልመና ነው እንጂ የጸጋ ጥያቄ አይደለም። እግዚአብሔርን እናመሰግናለን። በሌላም ስፍራ ይህን የሚያመለክተን ጥቅስ አለ። ኤፌሶን ምዕራፍ አራት ቁጥር ሰላሳ ሁለትን ተመልከቱ። ኤፌሶን ምዕራፍ አራት ቁጥር ሰላሳ ሁለት እርስ በርሳችሁ ቸሮችና ርኅሩኆች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላቸው ይቅር ተባባሉ ይላል። ዛሬ እግዚአብሔር ይቅር እያለን ያለው ክርስቶስ በሠራው ሥራ ላይ ተመስርቶ ነው እንጂ እኛ ከደህንነታችን ጋር አገናኝተን ሌሎችን ይቅር በምንለው ሐሳብ ላይ ተመስርቶ አይደለም። የእግዚአብሔር ይቅርታ ሙሉ ነው። ስለዚህ ይህ ተግባር ከደህንነታችን ጋር ግንኙነት የለውም። ይህ የምናነበው ክፍል የሚናገረው ለዳኑት እግዚአብሔርን ላወቁት ሰዎች ነው። እግዚአብሔር እኛ ይቅር እስክንል ድረስ ጠብቆን አይደለም ይቅር የሚለን እግዚአብሔር አንድ ልጁን ለዓለም አሳልፎ ሰጠ። በዚህ መሠረት ነው እግዚአብሔር ኀጢአትን ይቅር የሚለው። ዛሬ አንዳንድ ሃይማኖታዊ ሥርዓትን በሚከተሉ አብያተ ክርስቲያናት ውስጥ ያሉ አንዳንዶች ከበደላችን ይቅር በለን ብለው ሲጸልዩ ሌሎች ደግሞ መተላለፋችንን ይቅር በለን ይላሉ። ልዩነት እንዳለውም አድርጎ የሚከራከሩ አይጠፉም። ነገሩ ግን እንደዚህ ነው፣ ሁለቱም ኀጢአትን ስለሚያመለክቱ ለሁለቱም ይቅርታ ስለሚያስፈልግ ችግር የለውም አንድ ናቸው ብለን ልናስብ እንችላለን። ቁጥር አሥራ ሦስትን ደሞ ተመልከቱ። ከክፉም አድነን እንጂ ወደ ፈተና አታግባን መንግሥት ያንተ ናትና ኀይልም ክብርም ለዘላለሙ አሜን ይላል። ወደ ፈተና ታግባን የሚለው ቃል አንዳንዴ የተሳሳተ አመለካከትን ይሰጠናል። ምክንያቱም ያዕቆብ በመልእክቱ እግዚአብሔር ማንንም አይፈትንም ይላል። እውነት ነው። እግዚአብሔር ማንንም አይፈትንም። ለእኔ ጥሩ ትርጉም ፈተና ውስጥ አትተውኝ የሚለው ይመስለኛል። እንዳንፈተን እግዚአብሔር እንዲጠብቀን ሳይሆን በምንፈተንበት ጊዜ እግዚአብሔር ፈተና ውስጥ እንዳይተወን የሚያመለክት ነው። ከክፉ አድነን እንጂ የሚለውን ቃል በዚህ ጸሎት ውስጥ ተመልከቱ። ይህ አድነን የሚለው ቃል የሚያመለክተን ዛሬ በዚህ ምድር ላይ እውን ሆኖ የሰውን ልጅ ከሚፈታተነው ከሰይጣን አድነን ማለቱ ነው። ዛሬ በቤተ ክርስቲያን ውስጥ የሚያገለግል ማንኛውም ሰው የእግዚአብሔርን ሕልውና እንደሚረዳ ሁሉ በሌላ መልኩ ሰይጣንም ሲፈታተነን እናያለን። ይህ ጸሎት ከዚህ ክፉ ፈተና ስለ መዳን የቀረበው ይህ አዲስ ለሆነ ክርስቲያንና በግሉ ጸሎትን በመማር ሂደት ላይ ላለ ሰው በጣም አስፈላጊና ጠቃሚ ጸሎት ይመስለኛል። ልጆቻችንን ስለ ጸሎት ስናስተምር ይህን የጌታችን ጸሎት ማስተማር ጠቃሚ ነው። ምክንያቱም በጸሎታችን ውስጥ ሊጠቃለሉ የሚገቡትን ሁሉ ጥያቄዎች አጠቃለው የያዘ ስለ ሆነ ነው። ቀደም ሲል በዚህ ክፍል ባነበብናቸው ጥቅሶች እንዳየን ነው፣ ጸሎት ለታይታ መደረግ የለበትም፣ ነገር ግን በግል ከእግዚአብሔር ጋር የምናደርገው ግንኙነት ሲሆን፣ በጣም ተግባራዊ የሆነ ጸሎት የሚጸለየው በራችንን ዘግተን ለብቻችን ከእግዚአብሔር ጋር ስንነጋገር ነው። ስለዚህ በግል ከእግዚአብሔር ጋር የምናደርገው ጸሎት በጣም አስፈላጊ ጸሎት ነው። ማቴዎስ ስድስት ቁጥር አስራ ስድስትን ተመልከቱ። በዚህ ክፍል ጌታችን ወደ ሌላ ሐሳብ ሲሄድ እናያለን። እንዲህም ይላል ስትጦሙም እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና፣ እውነት እላችኋለሁ ዋጋቸውን ተቀብለዋል ይላል። መጾም ዛሬ ለእያንዳንዱ አማኝ አስፈላጊና ጠቃሚ ነው። የሚጠቅመን ግን በግል ከእግዚአብሔር ጋር በምናደርገው ግንኙነት ነው እንጂ ለመታየት በምናደርገው መንገድ አይደለም። ቁጥር አሥራ ሰባትንና አሥራ ስምንትን ደሞ እንመልከት። አንተ ግን ስትጦም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስህን ተቀባ፣ ፊትህንም ታጠብ፣ በስውር የሚያይ አባትህም በግልጥ ይከፍልሃል ይላል። ገንዘብን ማግኘትና የሀብት ትርጉም የሚቀጥለው የጌታችን ሐሳብ ደግሞ ስለ ገንዘብ ነው። ይህን ብዙ ሰዎች ሲሰበክ የማይወዱት ነገር ነው። ቁጥር አሥራ ዘጠኝና ሃያ አንድ ላይ እንደዚህ ይለናል። ብልና ዝገት በሚያጠፉት ሌቦች፣ ቆፍሮ በሚሰርቁት ዘንድ ለናንተ በምድር ላይ መዝገባት ሰብስቡ። ነገር ግን ብልም ዝገትም በማያጠፉት ሌቦችም ቆፍሮ በማይሰርቁት ዘንድ ለናንተ በሰማይ መዝገብ ሰብስቡ መዝገብህ ባለበት ልብህ ደግሞ በዚያ ይሆናልና ይላል። ሰዎች ብዙ ጊዜ በሞኝነት ሲያስቡ ገንዘብን መንፈሳዊ በሆነ መንገድ መጠቀም እንደማንችል ይናገራሉ። ገንዘብ ቁሳዊ ነገር ብቻ እንደሆነ ስለሚያስቡ ነው። ነገር ግን ጌታችን በዚህ ስፍራ እንደሚያስተምረን መዝገብን በሰማይ ሰብስቡ ይለናል። ይህ እንዴት ይቻላል? ዛሬ በባንክ ከማከማቸት ያለንን ገንዘብ ለጌታ ሥራ እንስጥ። በትክክል የምንሰጠው ግን ለጌታ ሥራ መሆኑን እናስተውል፣ እንመርምረውም። በእርግጥ ለጌታ ሥራ የምንሰጠው በሰማይ መዝገብ እንደሚያከማችልንም እናረጋግጥ። በትክክል ወንጌልን ለማሰራጨት የእግዚአብሔርን መንግሥት ለማስፋፋት የምንሰጠው ስጦታ በሰማይ መዝገብን ያጠራቅምልናል። እንግዲህ በዚህ መንገድ ነው በሰማይ መዝገብ መሰብሰብ የሚቻለው። መዝገባችን በሰማይ ከሆነ ልባችን ደግሞ በዚያ ይሆናል። አብዛኛው ያለን ሀብት በባንክ ሳይሆን በሰማይ ከሆነ ልባችን ደግሞ የበለጠ ወደዚያ ይሆናል። ምድራዊ ወይም ደግሞ ቁሳዊ ከሆኑ ነገሮች ጋር ክርስቲያን ሊኖረው ስለሚገባ ኅብረት ማቴዎስ ምዕራፍ ስድስት መልእክቱን የሚያጠቃልለው ጌታችን ቁሳዊ ስለ ሆኑ ነገሮች በሚናገረው ንግግር ነው። ቁሳዊ ለሆኑ ነገሮች ብዙም ትኩረት እንዳንሰጥ ነው የሚነግረን። ለምሳሌ ቁጥር ሀያ ስድስትን ተመልከቱ። ወደ ሰማይ ወፎች ተመልከቱ፣ አይዘሩም፣ አያጭዱምም፣ በጐተራም አይከቱም፣ የሰማይ አባታችሁም ይመግባቸዋል። እናንተ ከእነርሱ እጅግ አትበልጡምን? ሲል እናየዋለን። ወፎች አይዘሩም፣ አያጭዱም በጎተራም አይከቱም። እኔና እናንተ ግን ይህን ሁሉ ማድረግ እንችላለን። ትንሿ ወፍ ግን ለኑሮዋ እግዚአብሔርን ትተማመናለች። እኛም ከዚህ ተምረን ለኑሮአችን መተማመን ያለብን እግዚአብሔርን ነው። እናንተ ከእነርሱ እጅግ አትበልጡም። ይህ ማለት እኛ ፍርድ የለብንም፣ እግዚአብሔር ይህን ችሎታ ስለ ሰጠን ማለት አይመስለኝም። ነገር ግን ዋናው ሐሳብ ለነገው ኑሯችን ተጨንቀን መኖር የለብንም። አስፈላጊና ዋና ነገር እግዚአብሔርን መታመን ነው። ቁጥር 28 እንደሞ ልብ በሉ። ስለ ልብስ ስለ ምን ትጨነቃላችሁ? የሜዳ አበቦች እንዴት እንደሚያድጉ ልብ አድርጋችሁ ተመልከቱ። አይደክሙም፣ አይፈትሉም ይላል። እዚህ ላይ የምናየው ነገር ክርስቲያን መልበስ ቢኖርበትም መጨነቅ የለበትም እንደሚል ነው እግዚአብሔር በልብስ በሚሆነው ውበቱ አይደሰትም። እግዚአብሔር ትኩረት የሚሰጠው ለውስጣዊ የክርስቲያን ውበት ነው። ባለን ነገር መዋብ እንችላለን፣ መጨነቅ ግን የለብንም። ቁጥር ሀያ ዘጠኝን ደሞ ወረድ ብለን እንመልከት። ነገር ግን እላችኋለሁ ሰለሞንስ እንኳ በክብሩ ሁሉ ከእነዚህ እንዳንዱ አለበሰም ይላል በዚህ ስፍራ ልብስ ለብሶ ማማሩ ወይም ደግሞ መዋቡ መልካም ነው። እግዚአብሔር ግን ያለንን እንደሚገባ አድርገን ነው እንጂ ለመዋብ መጨነቃ አይደለም ወይም ደግሞ የለብንም። ቁጥር ሰላሳን አሁንም ወረድ ብላችሁ ተመልከቱ። እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጣለውን የሜዳን ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጐደላችሁ እናንተማ ይልቁን እንዴት ሲል እንመለከታለን። ብዙ መጨነቅ አያስፈልግም ወገኖች። ምድራዊ ነገር የኑሯችን ዋና ዓላማና ግብ መሆን የለበትም። ነገር ግን አስቀድማችሁ ቁጥር 33 እስከ 34 ያለውን ቦታ ተመልከቱ። የእግዚአብሔርን መንግስት ጽድቁንም እፈልጉ፣ ይህም ሁሉ ይጨመርላችኋል። ነገ ለራሱ ይጨነቃልና ለነጋ አትጨነቁ። ለቀኑ ክፋቱ ይበቃዋል ይላል ለነገ መጨነቅ አስፈላጊ አይደለም ለወፎችና ለአበቦች የሚጠነቀቀው እግዚአብሔር ወገኖቼ ለኔና ለናንተም ይጠነቀቃል ዋናው ነገር ግን እርሱን በሕይወታችን ልናስቀድም ይገባናል ተወደድክ ወንድማችን በረከት ማርቆስ ከሐዋሳ መምህራን ትምህርት ኮሌጅ የጻፍክልን ደብዳቤ ደርሶናል ውድ ወንድማችን በረከት ማርቆስ የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ሰላምና ጸጋ ባለህበት ስፍራ ይብዛልህ ይጨመርልህ እያልን እኛም ሰላምታችንን በዚህ በአየር ሞገድ አማካኝነት በራዲዮ እናቀርብልሃለን ይህ የመጽሐፍ ቅዱስ ትምህርት በራዲዮ ኖ ተማሪ ሆነ እያለ የቱን ያክል አንተንም ሌሎችንም በማገልገል ላይ መሆኑን ከደብዳቤ ስንመለከት እጅግ ተባረክን። በተለይም ደግሞ ለሌሎች ወገኖች ይህንን የራዲዮ ሞገዳችንን ማለትም ሜትር ባንዱን ሁሉ እንዲያገኙ እየመሰከርክላቸውና እየረዳቸው መሆንንም ስናነበው በእውነት ስለ አንተ እግዚአብሔርን እጅግ አድርገን አመስግነናል። ከአንተ የሚጠበቀውን ድርሻ በማበርከት ላይ በመሆን የእግዚአብሔርንም መንግሥት በማስፋት ላይ በመሆን ከዚሁ ከደብዳቤ ስናነበው፣ አዎ ውዴን ስላንተ እጅግ አድርገና አመስግነናል። አሁንም ባለህበት ስፍራ እግዚአብሔር አምላካችን ደግሞ የእምነትህን ጒልበትና ቁርጭምጭሚትን እንደሚያጸናና እንደሚያጐለብት እምነታችን ነው። እኛም በጸሎት ሁልጊዜ እናስበሃለን። የጠየቅካቸው ጥያቄዎች በሙሉ በፖስታ ቤት በኩል ይመለሱልሃልና በአድራሻህ ተጠባበቅ። መጽሐፍ ቅዱስ በራዲዮ እግዚአብሔር አምላካችን ለእኛም ለሌሎችም አዘጋጅቶ ቤታችን ቁጭ ብለን የእግዚአብሔርን ቃል እንድናደምጥና እንድንማር ያሉንን እንቆቅልሾቻችንና ጥያቄዎቻችን ይፈታ ዘንድ አዎ በእውነት እግዚአብሔርን በማዘጋጀቱ ሁላችንም እግዚአብሔርን ማመስገን አለብን፣ ይገባናልም። እንግዲህ ይህ የራዲዮ መልእክት ሲነበብና ስትሰማ እኔ አምናለሁ የራእይን መጽሐፍ ጨርሰ የማቴዎስን ወንጌል እነሆ በመከታተል ላይ መሆንን እረዳለሁ። ባለፈው የራእይ ጥናት ውስጥ እግዚአብሔር ታላቅ ነገርን እንዳስተማረ እኔ እረዳለሁ ከራእይ መጽሐፍ እግዚአብሔር ታላቅን ነገር እንድንገበይ ረድቶናልና እግዚአብሔርን እጅግ አድርገን እናመሰግናለን። ብዙ ሰዎች የራእይን መጽሐፍ ማጥናት ወይም ማንበብን አይወዱም። እግዚአብሔር ግን ባለፈው ትምህርት በምን ዓይነት መልክ በጌታ መንፈስ ቅዱስ አስተማሪነት እንዳስተማረን ስንመለከት፣ ግን እግዚአብሔርን እጅግ አድርገን እናመሰግናለን። ብዙ ቁም ነገሮች እግዚአብሔር እዛ ውስጥ አካቷልና። እግዚአብሔር ይህንን የራእይን መጽሐፍ እኛ እንድናውቅ ስለሚፈልግ ጠላት ዲያብሎስ ደግሞ እንድንሸሸው ይታገለናል። እግዚአብሔር ግን ሁሉንም ነገር ገላልጦ ስላስተማረን ስሙን ከፍ ከፍ እናደርጋለን። ያለህን ምስክርነት ደብዳቤንም፣ ጥያቄውንም አካተ። ደግሞ ወደ ፊት በዚሁ አድራሻችን እንደምጽፍልን እኛ ባለሙሉ ተስፋ ነን። እንግዲህ ከአንተም ጋር የሚያገለግሉትን ወንድሞችና እህቶችን ሰላምታችን በዚሁ በአየር ሞገድ በኩል ይድረሳቸው። ደብዳቤህን ጻፍልን፣ ጸሎትህ ደግሞ አይለይን። ሰላም